The voice of America. Yeah, America Radio We brought you here because we benefit from your leadership. But we're counting on you to work together to make sure that you're also reaching back እዚህ ያመጣናችሁ ከእናንተ ጋር ለመሥራት በእናንተ በመተማመን እኛው ራሳችን ስለምንጠቀም ነው። በእናንተ አማካኝነትም የየአገሮቻችሁን ሰዎች መገናኘት ስለምንችል ነው። በጣም ኮርትንባችኋል። ፕሬዚዳንት ባራክ ኦባማ ይህን የተናገሩት ከሦስት ዓመታት በፊት ያስተዋወቁትና የአፍሪቃውያን ወጣት መሪዎች ውጥን ማጎልበቻ መረብ በመባል የሚታወቀው ዓመታዊ ፕሮግራም ዛሬ ዋሽንግተን ዲሲ ውስጥ በተካሄደው የመክፈቻ ጉባኤ ላይ ነው። በርዕሱ ላይ የተጠናቀረ ልዩ ዘገባ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። የፌዴራሉ ከፍተኛ ፍርድ ቤት አራተኛ የወንጀል ችሎት በእነ አቡበከር አህመድ የክስ መዝገብ የጥፋተኝነት ውሳኔ በተሰጠባቸው 18 ተከሳሾች ላይ ከ7 እስከ 22 ዓመታት የሚደርስ ስኑ የእስራት ቅጣት ፈረደ ይላል። ዝርዝሩን በዕለቱ አቢረስ እንመለከታለን። ከምሽቱ የዓለም ዜና መካከል ደግሞ የዩናይትድ ስቴትስ ውጭ ጉዳይ ምስር ጆን ኬሪ ከስድስት የፋርስ ባህረ ሰላጤ አገሮች አቻ መሪዎች ጋር ተገናኙ። ከኢራን ጋር የተደረሰው የኒኩሌር ፕሮግራም በዩናይትድ ስቴትስ አብዛኛው ሕዝብ አልተደገፈም ተባለ የሚሉ ይገኙበታል። ሳምንታዊው ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶች እና ጤናም ከልዩ ልዩ ዝግጅቶቻቸው ጋር ይጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን ከዛሬ ሰኞ ሐምሌ 27 2007 ዓ ም ስርጭታችን ጋር የምሽቱ አስተናጋጆቻችሁ እኔ አዲሱ አበበ እና እኔም አሉላ ከበደ ከፕሮግራም አቀናባሪያችን ቴሌላይምባክ እና ከስርጭት መሐንዲሱ ሲድራክ ፍራንክሊን ጋር አብረናችሁ እናመሻለን። በቅድሚያ የምሽቱን ዜና እናሰማለን። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ከስድስት የፋርስ ባህረ ሰላጤ አገሮች ተራድኦ ምክር ቤት አቻዎቻቸው ጋር ዛሬ ሰኞ ቃታር ውስጥ ይገናኙና ባለፈው ወር በተፈረመውና ዓለም አቀፍ ስጋት በደቀነው የኢራኑ የኒኩሌር ፕሮግራም ስምምነት ዙሪያ እንደሚወያዩ ተገለጠ። ሚስተር ኬሪ ከሳውዲ አረቢያ፣ ከባማ፣ ከባሃማስ፣ ከኩዌት፣ ከቃታር፣ ከኦማንና ከተባበሩት አረብ ኤሚሪቶች ውጭ ጉዳይ ሚኒስትሮች ጋር የሚያካሄዱት ይህ የዛሬው ውይይት ፕሬዚዳንት ባራክ ኦባማ ባለፈው ግንቦት ወር ከእነዚሁ አገሮች ተወካዮች ጋር ያካሄዱት ውይይት ተከታይ መሆኑም ታውቋል። ከኢራን ላይ ይነሳል የተባለው ማዕቀብ በአንዳንድ የፋርሱ ባሕረ ሰላጤ ተራዶ ምክር ቤት አባሎች ላይ ስጋት ደቅኗል። ለስጋታቸው የሚሰማው ምክንያትም ኢራን ከማዕቀብ ነጻ ስትሆን ተጽዕኖ አይጠናከር እና የክልሉን መረጋጋትም አደጋ ላይ ሊጥል ይችላል የሚል ነው። የገንዘብ አቅሟም ሲጎለብት እንደ ሄዝቦላህ በመሰሉ ነውጠኞች ዙሪያ የጦር መሳሪያ እስከ ማቅረብም ትደርሳለች ተብሎ ነው የሚገመተው። ይህ በእንዲህ እንዳለ ዩናይትድ ስቴትስና ግብፅ ግንኙነታቸውን ለማሻሻል እንደሚፈልጉ ተገለጠ። የዩናይትድ ስቴትስ ውጭ ጉዳይ ምስር ጆን ኬሪ በአሁኑ ወቅት በአምስት የመካከለኛው ምስራቅና እስያ አገሮች ጉብኝት ላይ መሆናቸው ይታወቃል። ግብፅ በሲናይ ባህረ ገብ መሬት ከእስልምና አክራሪ ኃይሎች ጋር ለምታካሄደው ውጊያ ዲፕሎማሲያዊ ድጋፍን ለመግለጥ ኬሪ ግብፅ ውስጥ ከፕሬዚዳንቱ አብዱልፋታህ ኤልሲሲ ጋር ተገናኝተዋል። የዩናይትድ ስቴትስና የግብፅ ግንኙነት እየሻከረ የመጣው ሚስተር ሲሲ የአገሪቱ ጦር ኃይሎች ዋና አዛዥ በነበሩበት ጊዜ ተመራጩን እስላማዊ ፕሬዚዳንት መሐመድ ሞርሲን እንደ አውሮፓ አቆጣጠር በ2013 ከስልጣን በማባረራቸው መሆኑ አይዘነጋም ያኔ ከአንድ ሺህ በላይ የሞርሲ ደጋፊዎች ሲገደሉ፣ አክራሪ አማጽያኑም በመቶዎች የሚቆጠሩ ግብፃውያንንና የፖሊስ አባላትን ገድለዋል። ኬሪ በግብፅ ቆይታቸው አማጽያንን በመዋጋት ረገድ ሚዛን መጠበቅ እንዳለበት በአገሪቱም በግብፅ የሰብአዊ መብት እንዲከበር አሳስበዋል። በእስያ የኢኮኖሚ ተራድኦ ትብብር ላይ ትኩረት ያደረጉት ውጭ ጉዳይ ምስር ኬሪ ከቃታር ቀጥሎ ወደ ሲንጋፖር፣ ማሌዥያ እና ቪየትናም እንደሚያመሩ ታውቋል። ኮዋላላምፖር ውስጥ በሚካሄደውና የደቡብ ምስራቅ አገሮች ማህበር ባዘጋጀው መድረክ ላይም ኬሪ እንደሚገኙ ታውቋል። በሌላ የኢራን ነክ ዜና የኒውክሊየር ፕሮግራም ስምምነቱ የዓለማችንን የበለጠ ስጋት ላይ እንደሚጥል በመግለጽ አሜሪካውያን እንደተቃወሙት አንድ አዲስ ይፋ የሆነ የህዝብ አስተያየት መለኪያ አመለከተ። ዛሬ ሰኞ ይፋ የሆነው ይህ በከነትከት ዩፒያክ ዩኒቨርሲቲ የተካሄደው የህዝብ አስተያየት መለኪያ እንዳመለከተው ድምፅ ለመስጠት ከተመዘገቡት ከ57 በመቶ የሚሆኑ አሜሪካውያን ዩናይትድ ስቴትስ ና ሌሎች አምስት የ ዓለም ሀያላን መሪዎች ባለፈው ወር ቴሄራን ውስጥ የደረሱት ስምምነት ተቃውመዋል። ስምምነቱ ኢራን በመጪዎቹ ዓመታት የኒውክሌር ፕሮግራሟን ልታቆም በምትኩ ቀደም ሲል በዩናይት ስቴትስ ና በተባበሩት መንግስታት ድርጅት ተጥሎባት የነበረውንና የምጣኔ ሀብቷን ያሽመደመደውን ማዕቀብ እንደሚነሳላት የሚገልጽ መሆኑ አይዘነጋም። በጠቅላላው ጥናቱ ያካሄደው ያካተተው የ1644 ሰዎችን ድምጽ ሲሆን ስምምነቱ አለማችንን ከስጋት አያድንም በማለትም ተናግረዋል። ቀሪዎቹ ምንም ማስተያየት እንደሌላቸው፣ አንዳንዶቹ ደግሞ ስምምነቱ ጉዳት ይኑረው አይኑረው በውል እንደማያውቁ ነው የገለጡት። የዩናይት ስቴትስ ምክር ቤትም ስምምነቱን ለስልሳ ቀናት እየመረመረና እያጠና ሲሆን በቀጣይ ወር ለማጽደቅ አሊያም ለማውደቅ ወይም ውድቅ ለማድረግ ድምፅ እንደሚሰጥበት ታውቋል። ኮንግሬስ ካዋደቀው ወይም ውድቅ ካደረገው ግን ፕሬዚዳንት ኦባማ ድምፅን በድምፅ በመሻር መብታቸው እንደሚያሳልፉት ቃል ገብተዋል። ያለ መሻር የመወሰኛውና የተወካዮች ምክር ቤት የሁለት ሶስተኛ ድምፅ ማሰባሰብ ይኖርባቸዋል። ትናንት እሁድ ማዕከላዊ አፍሪካ ሪፐብሊክ ዋና ከተማ ውስጥ በአንድ የተባበሩት መንግስታት ድርጅት ሰላም አስከባሪ አባል ላይ በታጣቂዎች የተፈጸመውን ግድያ የድርጅቱ ማለትም የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪ ሙን አወገዙ። የተባበሩት መንግስታት ድርጅት እንዳስታወቀው ግድያውን የፈጸመው ታጣቂ ወንጀለኛ በአንጉይ ውስጥ እየተፈለገ ሲሆን በጥቃቱ ሌሎች ስምንት ሰዎች መቁሰላቸውም ተገልጧል። የዚህ ወንጀል ፈጻሚዎች አስቸኳይ አሰሳ እንደሚደረግባቸውና ለፍርድም እንዲቀርቡ በማለት ሚስተር ባን በትርጁማን አማካኝነት መናገራቸው ተሰምቷል። አድማጮች፣ የአሜሪካ ድምፅ ራዲዮ ጣቢያ ነው። የቀድሞዋ በርማ ትባል በነበረችው በኒያማር የሚገኙ ባለሥልጣናት እንዳስታወቁት ለቀናት ያህል በነበረው ጎርፍና ደለል አርባ ስድስት ሰዎች ሕይወት አልፈዋል። የመልሶ ማቋቋምና እርዳታ ሚኒስቴር ሰኞ እንደ ገለጠው ሰሜንና ምዕራብ ኒያማር በደረሰው አደጋ ወደ ሁለት መቶ ሺህ ያህል ሰዎች ናቸው የተጎዱት። የመንግስት የረድኤትና የመልሶ ማቋቋም መስሪያ ቤቶች ለነፍስ አድን ስራ እየተጣደፉና የአስቸኳይ እርዳታ አቅርቦትም እያደረጉ መሆናቸው ተሰምተዋል። የኒያማር የተቃዋሚ መሪ ቲያን ሳን ሱቺ ዛሬ ሰኞ በጎርፍ ከተጠለቁት ጉዳት ከደረሰባቸው አካባቢዎች አንዱን ጎብኝተዋል። ፕሬዚዳንቱ ቴንሲን ቅዳሜ ዕለት የአስቸኳይ ጊዜ ያወጁበትንና በሰሜኑ ክፍል ያለውን ሳጊንግ ክልል ጎብኝተዋል። አያሌ ጥፋትን የደረሰው ዛሬ ጉዳት ከደረሰባቸው ወገኖቼ ጋር እዚህ የተገኘሁት ድጋፌን ለመግለጽና እርዳታም ለመስጠት ነው። የኒያንማር መንግስት የእርዳታ ሰጪ አካልም አስቸኳይ የስፍራና የማቋቋም ፕሮግራሙን ይጀምራል ነው ያሉት። ለሳምንታት አከታትሎ የጣለው ዝናብና ያስከተለው ጎርፍ ካደረሰው ውድመት ሌላ ባለፈው ሳምንት የነበረው ብርቱ አውሎ ንፋስ ያስከተለው ደለል ተጨማሪ ሰዎችን አፈናቅሏል። በመቶዎች የሚቆጠሩ ጋዜጠኞች ትናንት እሁድ ሜክሲኮ ዋና ከተማ ውስጥ ሰላማዊ ሰልፍ አድርገው በአንድ የፎቶግራፍ አንሺ ጋዜጠኛ ላይ የተፈጸመውን ግድያ አወገዙ። ጋዜጠኛው የሞተው ታጣቂዎች ከአራት ሴቶች ጋር ተኩሰውበት በደረሰበት የመቁሰል አደጋ ነው። ሰልፈኞቹ በጋዜጠኞች ላይ የሚደርሰውን አመጽ የሚቃወሙ የተለያዩ መፈክሮች ይዘው ተስተውለዋል። የፍትህ ጥያቄም አሰምተዋል። የሟቹን ሮበን ስፒኖሳ ፎቶ የያዙት ተቃዋሚ ሰልፈኞች ከመሞቱ በፊት ይደርስበት የነበረውን ወከባና ዛቻ በመግለጥም መፈክሮች አሰምተዋል። የሜክሲኮ ከተማ አቃቤ ሕግ ለጋዜጠኞች በሰጡት መግለጫ ምርመራው በሁሉም መንገድ ተጠናክሮ እንደሚቀጥል ገልጸውላቸዋል። በመጨረሻም ሰሜን ካሊፎርኒያ ግዛት የተነሳው ሰደድ እሳት ወደ ሰሜን ምዕራብ በእጥፍ ተስፋፋ። ተጨማሪ ቤቶችና የንግድ ተቋማትንም እንዳይዋድም ከፍተኛ ስጋት ፈጥረዋል ይኸው 240 ሺህ ሄክታር መሬት ያዳረሰው ቃጠሎ ሰሜን ሳን ፍራንሲስኮ ውስጥ ባለው ታችኛው ሀይቅ አካባቢ 24 የመኖሪያ ቤቶችና 26 ህንፃዎችን ማውደሙ ታውቋል የካሊፎርኒያ ባለስልጣናት 120 ሺህ በላይ ነዋሪዎች አካባቢውን ለቀው እንዲወጡ አሳስበዋል አብዛኛው ቃጠሎ የተነሳው በመብረቅ ሲሆን ደረቅ እንጨትና ዛፎችን ሊያባብሱት እንደቻሉም ተገልጧል አድማጮች የሰዓቱ የዓለም ዜና ይኸው ነበር የተከበራቸው አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። እያስተናገድናቸው ያለነው አዲሱ አበበና አሉላ ከበደ ነን። አድማጮች ታዲያ አሁን ለቀዳሚው የዕለቱ አቢይ ርዕስ ወደ አዲስ አበባ ነው የምናመራው። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በነ አቡበከር አህመድ የክስ መዝገብ የጥፋተኛነት ውሳኔ በሰጠባቸው 18 ተከሳሾች ላይ ከሰባት እስከ 22 ዓመታት የሚደርስ የጽኑ እስራት ቅጣት ፈረደ። ፍርድ ቤቱ ጥፋተኛ ያላቸውን እነዚህን ሰዎች ከመሠረታዊ የሲቪልና ፖለቲካዊ መብቶቻቸው ለአምስት ዓመታት ያህል እገዳም ጥሎባቸዋል። ዘጋቢያችን መለስካቸው አመሃ የፍርድ ቤቱን ሂደት ተከታትሎ የላከው ዘገባ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት ቀደም ሲል በሰጠው ቀጠሮ መሠረት ዛሬ በነ አቡበከር አህመድ መሐመድ የክስ መዝገብ በሽብር ወንጀል በተከሰሱት 18 የሙስሊሙ ሕብረተሰብ መፍትሄ አፈላላጊ ኮሚቴ አባላትና ሌሎች ተከሳሾች ላይ ከ7 እስከ 22 ዓመት የሚደርስ ጽኑ የእስራት ቅጣት ጥሎባቸዋል። ፍርድ ቤቱ በፍርድ ሐተታው እንዳመለከተው ጥፋተኛ ያላቸውን 18 ተጠርጣሪዎች ሲቀጣቸው በአራት ከፍሏቸዋል። በሽብር ወንጀሉ ተሳትፏቸው መሪዎች ናቸው ያላቸውን አቡበከር አህመድ፣ አህመዲን ጀበል፣ ያሲን ኑሩና ካሚል ሸምሱን እያንዳንዳቸው እጃቸው ከተያዘበት ዕለት ጀምሮ በሚታሰብ የ22 ዓመት ጽኑ ሥርዓት እንዲቀጡ ወስኖባቸዋል። ፍርድ ቤቱ ከመጀመሪያዎቹ ቀጥሎ ለጥፋታቸው ክብደት የሰጠው በድሩ ሁሴን፣ ሳቢር ይርጉ፣ መሐመድ አባተ አቡበከር አለሙና ሙኒር ሁሴንን ደግሞ እያንዳንዳቸው እጃቸው ከተያዘበት ዕለት ጀምሮ በሚታሰብ የ18 ዓመት ጽኑት ሥርዓት እንዲቀጡ ወስኖባቸዋል። እያንዳንዳቸው የ15 ዓመት ጽኑት ሥርዓት የተፈረደባቸው ሼህ መከተሙሄ፣ አሕመድ አህመድ ሙስጠፋ፣ ሼህ ሰኢድ አሊ፣ ሙባረክ አደምና ካሊድ ኢብራሂም ናቸው። ሙራድ ሽኩር ኑሩ፣ ቱርኪ ሼክ ባህሩ ዑመር እና የሱፍ ጌታቸውን እያንዳንዳቸው በሰባት ዓመት ጽኑት ሥርዓት እንዲቀጡ ፍርድ ቤቱ ፈርዶባቸዋል። ፍርድ ቤቱ ውሳኔውን በሚያሰማበት ወቅት ሁሉ ታሳሪዎቹ አላህ አኩበር በማለት በከፍተኛ ድምፅ በማመስገን እጆቻቸውን ይሳሳሙ ነበረ። የእስረኞቹ ቤተሰቦች ወይም ወዳጅ ዘመዶች እንደሆኑ የሚገመቱ የችሎቱ ታዳሚዎች ደግሞ ሲያለቅሱ ተስተውሏል። ፍርድ ቤቱ ቀደም ሲል የጥፋተኝነት ውሳኔ ሲያስተላልፍ ለሁለቱም ወገን ማለትም ከሳሽ አቃቢ ሕግና ተከሳሾች የቅጣት ሐሳባቸውን በአስር ቀን ውስጥ እንዲያቀርቡ ትእዛዝ ሰጥቶ ነበረ። አቃቢ ሕግ በትእዛዙ መሠረት ያቀረበ ቢሆንም ተከሳሾቹ ግን ተጨማሪ ጊዜም ተሰጥቷቸው የቅጣት ማቅለያ ሐሳብ እንዳላቀረቡ ፍርድ ቤቱ ገልጿል። ፍርድ ቤቱ በሰጠው ውሳኔ መሠረት ከሥራ ቅጣቱ በተጨማሪ የእስር ጊዜያቸውን ፈጽመው ከወጡ በኋላ የመምረጥና የመመረጥ መብታቸው በየትኛውም ቦታ ዋስ ወይም ምስክር እንዳይሆኑና ከመሳሰሉት የሲቪልና ፖለቲካዊ መብቶቻቸው ለአምስት ዓመት የሚቆይ ግድ ጥሎባቸዋል። አቃቢ ሕግ በእነ አቡበከር አህመድ የክስ መዝገብ ከሁለት ዓመት በፊት ጀምሮ በሽብር ድርጊት ክስ የመሠረተባቸው 29 ሰዎችና ሁለት ድርጅቶች ነበሩ። የአቃቢ ሕግ ምስክሮች ከተሰሙ በኋላ ፍርድ ቤቱ በሰጠው ብይን መሠረት አስር ተከሳሽ ግለሰቦችና ሁለት ድርጅቶች መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ይሁንና አቃቢ ሕግ በሃያ አምስተኛ ተከሳሽ አሊ መኪ ላይ ባቀረበው የይግባኛ ቤብሳ ምክንያት በሌሉበት የአሥራ አምስት ዓመት የእሥራት ቅጣት ተጥሮባቸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ወደ ቀጣዩ ትንታኔ ርዕስ እንሻገር። በብሩንዲ የአንድ ታዋቂ የጦር ጀኔራል መገደል በመላው አገሪቱ ከፍተኛ መደናገጥና ግራ መጋባት መፍጠሩን የሲቪል ማህበረሰብ ማጠናከሪያ መድረክ የተባለው ተቋም አስታወቀ። የትላንቱን የጀኔራሉን መገደል ዜና ተከትሎም የአሜሪካ ድምጹ ፒተር ክሎቲ ያጠናቀረውን ዘገባ ዝርዝር ቆንጂት ታየ ይዛ ቀርባለች። የሲቪል ማህበረሰባት አጠናካሪ መድረክ የሚባል አንድ አካል የሚመሩት ቪታል ኒሽሚራማና አንድ ከፍተኛ የጦር ሰራዊት መኮንን ጎዳና ላይ ከተገደሉ እኛማ ምኑን ተጠበቅ ነው የሚል ፍርሃት በህዝቡ ዘንድ ነግሷል ነው ያሉት። ትናንት እሑድ ዋና ከተማዋ ቡጁምብሯ ውስጥ መኪናቸው በሮኬት ጥቃት ተመትቶ የተገደሉት ጄኔራል አዶልፊ ኒሽሚሪማና ቀድሞ የመንግስቱ የደህንነት ኃላፊ የፕሬዝደንቱ ጽህፈት ቤት ሹምም እንደነበሩ ተነግሯል። ሕዝቡንና ባለስልጣናቱን ሀገሪቱ ውስጥ የሚኖረውን የውጭ ዜጋም ጭምር ከጥቃት መጠበቅ የመንግስቱ ኃላፊነት ነው ሲሉ የህዝባዊ ማህበራቱ ስብስብ መሪ አሳስበዋል። የቡሩንዲ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን እወዳደራለሁ ብለው ከተነሱበት ጊዜ አንስቶ ውሳኔው ህገ መንግስቱን የሚጥስ ነው በማለት ቅዋሜ መቀስቀሱን እና ከዚያም ተከትሎ ሁከቱ መባባሱን እኚሁ መሪ ተናግረዋል። ጄኔራል ኒሺ ሜሪማና የተገደሉት ባለፈው እንደ ኤሮፓውያን አቆጣጠር ሐምሌ 21 ቀን በተካሄደው ፕሬዝደንታዊ ምርጫ ሚስተር ኢንኩሩንዚዛ ማሸነፋቸው በታወጀ በጥቂት ቀናት ውስጥ መሆኑ ነው። የምርጫውን ውጤት ዓለም አቀፉ ማህበረሰብ ቢሆን ሂደቱ ተዓማኒ አልነበረም ተቃዋሚዎች ላይ የማስፈራራት ተግባር ተፈጽሟል በማለት አልተቀበለውም። በምርጫው የሚበዙት ተቃዋሚዎች አልተካፈሉም። የአንዱ ዋና የተቃዋሚ ቡድን ብሔራዊ ነጻ አውጪ ኃይሎች መሪ የሆኑት አጋተን ሩዋሳ ግን ለምክር ቤት አባልነት ተመርጠው ምክትል አፈ ጉባኤ ሆነዋል። ቪታል ኒሽሚሪሚያና ለቪኦኤ ሲናገሩ ተቃዋሚ መሪው ሩዋሳ ምክር ቤቱን ለመቀላቀል ስላደረጉት ውሳኔ የእንክሩዚዛን መወዳደር ተቃውሞ በምርጫው አልካፈልም ላለው ተቃዋሚ ወገን ማስረዳት ይጠበቅባቸዋል ብለዋል። ተቃዋሚው መሪ የፓርላማው አባል ለመሆን ያደረጉትን ውሳኔ እናከብርላቸዋለን ሲሉም አስከትለው ተናግረዋል። ያስገረመን ግን አሉ በምርጫው አንካፈልም በማለት ሲቀሰቅሱ ከነበሩት ተቃዋሚ መሪዎች ጋር አብረው ከርመው ዞር ብለው መግባታቸው ነው። ሩዋሳ ሚስተር ንኩሩንዚዛ ለሶስተኛ የስልጣን ዘመን መወዳደር የለባቸውም ካሉ ዋና የተቃዋሚ መሪዎች አንዱ በመሆናቸው አሁን የወሰዱት ውሳኔ ፕሬዚደንቱን ደግፈው ይሁን አይሁን ግራ አጋብቶናል ብለዋል። አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። የዕለቱ አብይ ርዕስና የመጽሔት ትንታኔውን እዚህ ላይ ገታ እናደርግና ወደ ሌላው ቅንብር እናልፋለን። አፍሪካ ነክ ርዕሶች የፕሬዝዳንት ባራክ ኦባማ የአፍሪካ ጉብኝት የዩናይትድ ስቴትስ ፕሬዝደንትናቸውንና የአፍሪካ ዝርያነትን አቅፎ የያዘ በመሆኑ ለአፍሪካውያን ያስተላለፉት መልእክት ለአህጉሪቱ ከመቆርቆርም አንጻር እንደሆነ ስለ አፍሪካ ጉብኝት እንዲተነትኑልን የጋበዝናቸው ዶክተር አየለ በከሪ ያስገንዝበዋል። ፕሬዝዳንት ኦባማ ከእርሳቸው በፊት የአሜሪካን የመሩ ሁለት ፕሬዝዳንቶች ክሊንተንና ቡሽ ለአፍሪካ ካደረጉት ጋር ሲነጻጸር ፕሬዚዳንት ኦባማ ከእርሳቸው የተጠበቀውን ያህል አላደረጉም፣ ለሚለው አባባል ደግሞ ከእነሱ ጋር ሲወዳደር ትልቅ ነገር አላደረጉም ለማለት ቢቻልም በአፍሪካ ላይ የአስተሳሰብ ለውጥ እንዲኖር አድርገዋል። በአፍሪካ ችግሮች ላይ ሳይሆን በአፍሪካ አጋርነት ላይ እንዲያተኩር አድርገዋል ብለዋል ዶክተር አየለ በከሪ። ዶክተር አየለ በከሪ በኮርኔል ዩኒቨርስቲ በአፍሪካ ጥናት ክፍል ለብዙ ዓመታት አስተምረዋል። በአሁኑ ወቅት ደግሞ በመቀሌ ዩኒቨርስቲ የታሪክና ባህል ክፍል ተባባሪ ፕሮፌሰር ናቸው። ያነጋገረቻቸው የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳሐዬ ነች። ዶክተር አየለ ፕሬዚዳንት ባራክ ኦባማ አዲስ አበባ ሲገቡ ያዩትን በመግለጥ ይጀምራሉ። ልክ የፕሬዚዳንቱ አውሮፕላን ቦሌ ዓለም አቀፍ አውሮፕላን ጣቢያ ሲያርፍ አውሮፕላን ጣቢያ ነበርኩ ወደ መቀሌ ልመጣ እና የዕድል ነገር ሆኖ አውሮፕላኑ ሲያርፍ ከአውሮፕላኑ ሲወርዱ በዛ በአውሮፕላኑ አካባቢ የተደረገውን ዝግጅት በሙሉ በአይን ምስክርነት ሆኜ ለማየት ችያለው እና የገርመው ነገር ያው እንግዲህ እኔ ሂስቶሪያን የሃይማኖት ሰው አይደለሁም። ልክ አውሮፕላኑ ሊያርፍ አካባቢ ቀስተ ደመና ታየ። እሱም ብዙ መወያያ ነጥብ ሆነዋል። ሌላው ደግሞ የታዘብኩት ምንድን ነው? ቦሌ ዓለም አቀፍ አውሮፕላን አንድ አውሮፕላን የለም ነበረ ትልቅ የእሳቸውን ቁሳቁስ ይዞ የመጣው አውሮፕላን ከሱ በስተቀር ሌሎች አውሮፕላኖች በሙሉ ተነስተው የእሳቸው አውሮፕላን ብቻ ነበረ ጠቅላላ ሜዳውን የያዘው። ሌላው ደግሞ የጸጥታው ነው። ሰላም መጥተው በሰላም እንዲመለሱ በማሰብ አካባቢው በሙሉ በጸጥታ ተከቦ ነበረ። እንደውም አውሮፕላኑ የሚቆሙበት ጋር እነዚያ አነጣጣሪ ተኳሾች የእኛም የነሱም። ከባው ነበረ። ስፔሻል ማማ ተሰርቶላቸው እዛ ላይ ሆነው አውሮፕላኑን ይጠብቁት ነበረ። ከወረዱ በኋላ ከአውሮፕላኑ እና ከሁለት ኢትዮጵያውያን ህጻናት አበባ ከተቀበሉ በኋላ ጠቅላይ ሚኒስትሩን ጋራ እና ከሌሎች ከሳቸው አጃቢዎች ጋራ ሰላም ተባባሉ እና መኪናው በሜዳው ላይ እዛ አውሮፕላኖች በሚቆሙበት በሜዳው ላይ አድርጎ በሌላ በር ነው ታጅቦ ጠቅላላ ብዙ አጃቢ ያለ ታጅቦ ሊወጣ የቻለው እንግዲህ ፕሬዚደንት ኦባማ ኢትዮጵያን በጎበኙበት ወቅት ለአፍሪካ ሕብረት መሪዎች ባደረጉት ንግግር እኔ እንግዲህ ፊታችሁ የቆምኩት እንደ አሜሪካዊ ፕሬዚደንትና እንደ የአፍሪካ ሪጅም ጭምር ነው ብለዋልና የፕሬዚደንት ኦባማ በኢትዮጵያ ላይ የነበረው እንደ አፍሪካዊነታቸው እንግዲህ የአፍሪካ ዝርያ ያላቸው እንደመሆን መጠን ከዛ አንጻርም እና ከዩናይትድ ስቴትስ ፕሬዝደንትነትም ጭምር በአፍሪቃ ያካሄዱት ጉብኝት ሰው በምን መልክ የተቀበለው ይመስሎታል? መዘንጋት የሌለበት ምንድን ነው ጉብኝቱ አሁን ተደጋግሞ እንደተባለው ታሪካዊ ነው። እንግዲህ ለምንድን ነው ታሪካዊ የተባለው? ታሪካዊ የተባለው አንደኛ የመጀመሪያው የአሜሪካ ፕሬዚዳንት ሆኖ ኬንያንም ሆነ ኢትዮጵያን ሲጎበኝ የበመጀመሪያ ጊዜ ነው። ከ1903 ጀምሮ ግንኙነትም ቢኖረን መጀመሪያ የንግድ ግንኙነት ነው የተቋቋመው። ከዛ ጀምሮ እስካሁን ድረስ ማንኛውም የአሜሪካ ፕሬዚዳንት ወደ ኢትዮጵያ መጥቶ አያውቅም። ስልጣን ላይ ሆነው የመጡ እሳቸው ብቻ ናቸው። ያ ነው እንግዲህ አንደኛው ቁም ነገር። ሌላው ቁም ነገር ደግሞ ምንድን ነው? ፕሬዚዳንት ኦባማ ኬንያዊ አሜሪካዊ ፕሬዚዳንት ናቸው። አባታቸው አፍሪካዊ ነው እና ኢትዮጵያም ሆነ ኬንያም ሆነ ሴኔጋልም ሆነ ደቡብ አፍሪካም ሆነ የትም ቦታ በሚሄዱበት ጊዜ ሰው የሚያያቸው የአሜሪካ ፕሬዝዳንት መሆናቸውን ብቻ ሳይሆን እኚህ ሰው የእኛ አካል አፍሪቃዊ ናቸው በማለት ነው። እና ያ ደግሞ በእውነት ለመናገር ስሜት ቀስቅሷል። እና ህዝቡ የተቀበላቸው ወልካም ሆም፣ ወደ ቤትህ እንኳን ተመለስክ በሚል መንፈስ ነው የተቀበላቸውን በተለይ አፍሪካ ህብረት ውስጥ የተደረገላቸው አቀባበል። እሳቸውም ታሪካዊ ንግግር ነው ያደረጉት እዛ። ንግግሩን ንግግሩን አዳምጨዋለሁ፣ ሶስት አራት ጊዜ ደጋግሜ አንብቤዋለሁ። እና መንፈሱ ምንድን ነው? አፍሪካ በጣም ትልቅ ኮንቲነንት ወይም ደግሞ አህጉር ልትሆን ትችላለች። ህዝቡ መራብ መቸገር የለበትም። ለሁሉም የሚሆን ሁኔታ ሊፈጠር ይችላል። ያ ደግሞ ሊፈጠር የሚችልበት በዚህ በዚህ መንገድ ነው እና ያን ነገር ደግሞ የሚያደርጉት ዲስኩር ለማድረግ ሳይሆን እንደ አንድ የአፍሪካ ወገንነት እንዳለው ሰው ተቆርቁረው የሰጡትም ወቀሳ ቢሆን ምስጋና አፍሪካ በጣም ትልቅ አህጉር ልትሆን እንደምትችልና ያን ደግሞ ሊመጣ የሚችልበትን አንድ ሁለት ሶስት ብለው ደርድረዋል። አንዳንዴ ምስጋና ሰጥተዋል፣ አንዳንዴ ደግሞ ወቀሳም አቅርበዋል። አፍሪካ ውስጥ አንድ ቢሊዮን ሕዝብ አለኝ እና ያ ሕዝብ አብዛኛው ችግር ውስጥ ያለ ነው እና ችግር ውስጥ መሆን የለበትም። ኬንያኖችም እንደዛ ነው ያለ አባቴ ስኮላርሽፕ አግኝቶ አሜሪካ መጥቶ ነው እኔ ልፈጠር የቻልኩት። ግን እናንተም ያንን ስኮላርሽፕ መጠበቅ የለባችሁም። እዚህ ኬንያ ውስጥ ሁሉ ነገር አለ እና ያንን ኬንያን የራሳችሁ መከበሪያ፣ መበልጸጊያ፣ ማደጊያ ከዓለም ጋራ እኩል የሚያረጋችሁን ሁኔታ እዚሁ አለ እና እዚሁ መስራት አለባችሁ የሚል ነው። ሌላው ደግሞ ምንድን ነው እንደ ጓደኛ እንደ አጋር ሆነው ነው ንግግሩን የሰጡት። የአሁኑ የፕሬዝደንት ኦባማ የአፍሪካ ጉብኝት በዩናይትድ ስቴትስ ካለው የፖለቲካ ውዝግብ ገለል ብለው ከቤተሰብ ጋር የመገናኘት አይነት ይዘት የነበረው እንደሚመስላቸው ዶክተር አየለ አውስተዋል። ከዛ ካለው አሜሪካ ካለው የፖለቲካ ውዝግብ ውስጥ መጥተው እዚህ በጣም ደስ አላቸው፣ ህዝቡም ደስ አለው። በተለይ ኬንያ ከቤተሰቦቻቸው ጋር በሚገናኙበት ጊዜ እህት አለ፣ አያት አለ፣ የአባታቸው መቃብር አለ፣ የአያታቸው መቃብር አለ እና በዛ መንፈስ ምንድን ነው ይሄ ትልቅ አፍሪካዊ መጣ፣ ይህን ትልቅ አፍሪካዊ በደንብ መቀበል አለብን፣ ማክበር አለብን በሚል ነው በጣም ሞቃ ያለ ከፍ ያለ አቀባበል ነው የተደረገላቸው። ከፖለቲካ መሪዎች አንስቶ ከተለያዩ ኢንስቲትዩቶች ወይም ደግሞ ተቋሞች መኖር እንዳለባቸው ለሁሉም እድል መሰጠት እንዳለበት ሴቶችም ቢሆኑ አሁን ያለው ኢኮኖሚ እንቅስቃሴ ተሳታፊ ካልሆኑ እኩል ተሳታፊ ካልሆኑ ያ የአፍሪካ ቡድን ኳስ ሊያሸንፍ አይችልም በሚል ነው ተምሳሌት የተጠቀሙት። እርግጥ ብዙውን አቀራረባቸው ዲፕሎማቲክ ነው። ከዲፕሎማሲውም ወጥተው በተለይ እንደ ቡሩንዲ አይነትን እንደ ደቡብ ሱዳን አይነትን ሀገር በቀጥታ ወቅሰዋል። ብሩንዲን ያው አንድ መሪ በህገ መንግስቱ ላይ በተጻፈው መሰረት አንድ ተርምም ሆነ ሁለት ተርም በዛ መሰረት አገልግሎ ስልጣኑን መልቀቅ አለበት። በጨዋታው መሀል ላይ ህግን ቀይሮ ሶስተኛ፣ አራተኛ ወይም ደግሞ የህይወት ፕሬዚዳንት መባል ትክክል አይደለም ብለው ከህግ ግልጽ የሆነ ቀጥታ ወቀሳ አድርገዋል። ሌላው ደግሞ ደቡብ ሱዳንን በሚመለከት ነው። አሁን የተደረገው ምንድን ነው እንደ ኤሮፕያን አቆጣጠር ነሐሴ አስራ ሰባት ቀን ሁለቱ በተለይ መሪዎች አሁኑ ፕሬዚዳንት ከርና ማቻር በዛን ጊዜ ፖለቲካ መፍትሄ ፈልገው መስማማት አለባቸው ካልተስማሙ እንግዲህ የዓለም መንግስታት እቀባ ሊያደርጉባቸው ነው ማለት ነው። እና ምንድን ነው እኔ የገባኝ ከዛ ንግግር የተማርኩት ምንድን ነው አንደኛ፣ ስራዬ ብለው ጊዜያቸውን ወስደው በደንብ ተዘጋጅተው መምጣታቸው፣ ሁለተኛ፣ የተቀበሏቸውም ኬንያም ቢሆን ኢትዮጵያም በደንብ ተዘጋጅተው መቀበላቸው፣ በተለይ ኢትዮጵያ በኢትዮጵያን ሕዝብ እና በአሜሪካን ሕዝብ መካከል የሚኖረው ግንኙነት ወደ ላቀ ወደ ከፍተኛ ደረጃ መሸጋገሩ ይሄ እንግዲህ በጣም ኢምፖርታንት ነው። በዛ ኮንቴክስትም አይ ቲንክ መታየት ያለበት ይመስለኛል። ምክንያቱም ኢትዮጵያ በፈጣን እድገት የምታድግ ሀገር ናት። እርግጥ ሀገር ውስጥ ብዙ ችግሮች አሉ፣ ያንን ችግር ማንም የሚክድ የለም። ግን በሌላ በኩል ደግሞ ብዙ እንቅስቃሴ አለ፣ ብዙ ደስ የሚል እንቅስቃሴ አለ እና እሳቸው መጥተው ውይይት መክፈታቸው እኛ በታሪክ ይሄን ታሪካችን የሚያሳየው ይሄ ነው፣ ጥሩ ጥሩ ገጽታችን ይሄ ነው የምንለውን ለእሳቸው በማሳየት እሳቸውም እዛው ቦታ በመገኘት ያንን አእምሯቸው ውስጥ መቅረጻቸው በሁለቱ ህዝቦች መካከል ከፍተኛ ደረጃ ወደ ላቀ ደረጃ እንዲደርስ ያደርገዋል ማለት ነው። ዶክተር አየለ በከሬን እናመሰግናለን። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው ስልክ መስመር 202205 9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እንሰማለን። ከፍተኛ አሜሪካ ድምጽ ሬዲዮ በቅዳሜው ፕሮግራማችሁ ትዝታ ከውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አዳሃኖም ጋር ያደረገችውን ቃለመጠይቅ አድምጬ፣ በሚኒስትሩ አንዳንድ መልሶች በጣም አዘንኩ ተበሳቸውም። ይኸውም እኔ ኢህአዴግ መሆን የምወደው ቂመኛ ባለመሆኑ ነው ብለው የደርግን ስልሳ ሚኒስትሮች መረሸን በማንሳት ኢህአዴግን መሃሪ መሆኑን ሊነግሩን ፈለጉ። አንዱ ቀጭስ ግን ላፕቶፕ ተሰጥቷቸው መጽሐፍ እየጻፉ መሆኑና በቅርቡ እንደሚጨርሱትም ነገሩ። ከዚህ በፊት ነጻነትን የሚያውቁ ነጻ አውጪዎች የሚል መጽሐፍ በመጽሐፉ ምን እንደደረሰበት የሚታወቅ ነው። አሁን ደግሞ ከየመን ታፍኖ ከአንድ ዓመት በላይ ባልታወቀ ቦታ ሲታሰር ቤተሰብ መሆኑ ወዳይ ዘመድ ሳያቸው በጥሩ ሁኔታ መያዙን ማረጋገጣቸው ነው። ለማንኛውም ይቅርታ እኔ በጣም በጣም በጣም የሚያሳዝነው ነው ትዝታ ዶክተር ቴድሮስ አድሃኖምም ምናልባት ለጥያቄው መልስ ፕሮግራም ብታዘጋጅና ፍቃደኛ ከሆኑ ብታቀርቢያቸው ጥሩ ነው እነ በቀለ ገርባ እነ ተመስገን ደሳለኝ በእስር ቤት እኮ እነ ርዕዮት አለሙ መድኃኒት እየፈለጉ የህክምና እያስፈለጋቸው የተከለከሉ ሰዎች ናቸው ታዲያ ይሄ ምን ማለት ነው ቂመኝነት ከዚህ በላይ ምን ትርጉም ይኖረዋል አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዝግጅት ልናልፍ ነው። የስቱዲዮ ሰዓታችን ከሚስ ሶስት ሰዓት ከ29 ያመለክታል። ሳምንታዊው ስፖርት አዘጋጅና አቅራቢ ሰለሞን ክፍሌ ከነሐሴ 16 እስከ ነሐሴ 24 2007 ዓ ም ድረስ በቻይና ለዘጠኝ ተከታታይ ቀናት ለሚካሄደው አስራ አምስተኛው የዓለም አትሌቲክስ ሻምፒዮን ኢትዮጵያ በሙሉ ዝግጅት ላይ ትገኛለች። እንደምናምስታችሁ ልኛን የተከበራችሁ አድማጮቼ፣ በዚህ ላይ ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ዘገባ አለው። በቀጥታ ወደዚያ እናልፋለን። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የስመጥሩ አትሌቶች መገኛ ኢትዮጵያም በስድስት የመወዳደሪያ ርቀቶች እንደምትሳተፍ በዚህም ዝግጅት በሁለቱም ጾታ ሰላሳ ስድስት ምርጥና ድንቅ አትሌቶቿን እንደምታሰልፍና በሆቴል ተሰባስበውም በልምምድ ላይ እንደሚገኙ የኢትዮጵያ አትሌቲክስ ፌዴሬሽን የቴክኒክ ዳይሬክተሩ አቶ ዱቤ ጂሎ ገልጸውልናል። በእቅድ ነው ሁሉም የሚመጡ ሁሉም ሀገሮች በእቅድ ይመጣሉ። በዚህ የዓለም ዋንጫ ምን ያህል ሜዳሊያ ይገኛል ብለው ያስባሉ። ከዚሁ ጋር አያይዘው ለምሳሌ ገንዘቤ ዲባባ በአሁኑ ጊዜ በጣም በጥሩ ሁኔታ ትገኛለች። በሁለቱም ትወዳደራለች፣ አንድ ሺ አምስት መቶ ና አምስት ሺ ወይንስ በአንድ ብቻ ነው? እንግዲህ እንደምታውቀው አንድ ነገር ሲሰራ እዚ እቅድ ነው። እቅድ ከሌለ ዋጋ ለ ወደ ቤት። ስለዚህ እኛ አመጣጣችን የከዚህ በፊት የዓለም ሻምፒዮና ነው የምናየው። ከዚህ በፊት የአንድ የሁለት ዓመት ምን አመጣ ምን አስዘገበ ካረንቴ የሁለት ዓመት ያስመዘገብነው በሞስኮ ላይ ያስመዘገብ ውጤት ምንድን ነው የሚለው ነገር እሱን አይተን በዛ መሰረት ነዋቅል ነው መነሻችን፣ እሱ ነው ሶስት ወርቅ ሶስት ወር ና ስድስት ወደ ዘጠኝና ሜዳሊያዎችና እንደዛ ነው አገኘነው። ያንን እንደማስጠበቅ ጥረት እናደርጋለን። በዛ መሰረት የተሻለ ነው እኛ ምክንያቱም የተሻለ ነው የምታቅደው። ሶስት ወርቅ አግኝተን የሆነ አራት ወይ ከዛ በላ ብላይ ነው የምታቅደው። በእኛ በኩል ይህንን አድርገናል። እንግዲህ ያው በስፖርት ውድድር የሚመጣው ነገር አይታወቅም እንጂ የሞስኮ አለምነገድ ሻምፒዮና እሱን ለማስጠበቅ ካልሆነ ደግሞ የበለጠ ለመምጣት እጥረት ይደረጋል ማለት ነው። የገንዘቤ ጉዳይ ገንዘቤ እንግዲህ በአሁኑ ሰዓት እንደምታውቀው የሺ አምስት መቶ ሜትር እና የአምስት ሺ ሜትር ፈጣን ያለም ሰዓት ያስመዘገበች ወጣት አትሌት ናት። በአሁኑ ሰዓት በሁለቱም እንድትሮጥ ነው የሚያመወሰን ነው፣ እሷም ወስናለች። በዚህ መሰረት በሺህ አምስት መቶ ሜትር ያለን ክወሰን መስበሯን ታውቃል። ሶስት ዜሮ ሰባ ዜሮ ሶስት ሀምሳ ዜሮ ሰባት ነው መጥፋት። ይሄ በጣም ፈጣን ነው። አምስት ሺ ም እንደዚያ ነው። ስለዚህ በዚህ መሰረት በሁለቱ እንደምትሳተፍ እና ሌላ እኛም ኮንፈርም አድርገናል እሷን ኮንፈርም አድርገናለች። በአሁኑ ሰዓት በጥሩ ዝግጅት ላይ እንደምትገኝ በየቀኑ ኮንፎርሜሽን እየወሰድኩኝ ነው። ምክንያቱም እሷ አሁን የምትሳለጥ ነው ውጪ ነው ያለችው እና በዚህ ጊዜ ያው እንደምትሳተፍ ነው በሁለቱ። በአጭሩ ግን አጭሩ በአጭሩ ትመልስልኛለህ። አቶ ጊዜ በዘቤ በሁለቱም ስትወዳደር ይሄ ማጣሪያው መቀራረብ መደራረብ ችግር አያስከትልም? ጋፖች አሉ ችግር የለውም መጀመሪያ ሺህ አምስት መቶ ትሮጣለች ከዛ ከሁለት አንድ ቀን የረፍት በኋላ ፋይናል ትሮጣለች ከዛ ከሁለት ቀን በኋላ ደግሞ የአምስት ሺህን ማጣራ ነው የምታደርገው ማጣራዎች ብዙ ችግር የለባትም እና ፋይናል የመጨረሻ ቀን ነው ምንም አይከዳትም ምክንያቱም ብቃት ያለው አትሌት ስለሆነች ሁለቱም ቦታ የምትሮጥ ብዙ ችግር የለባትም ትሮጣለች አቶ ዱሮ ጅሮ ማበረታ በመረዳት እንደተቻለው ገንዘቤ ዲባባ በአንድ ሺ አምስት መቶ እና በአምስት ሺ ሜትር ለመወዳደር የመጣሪያ ተጽዕኖ እንደማይኖርባት ነግረውናል። በሌላ በኩል ደግሞ አትሌት አልማዝ አያናይት በአምስት ሺ ሜትር በድንቅ ብቃት ላይ ትገኛለች። ገንዘቤም አመጣች አልማዝ ሀገራቸው ኢትዮጵያ ከሁለቱ በአንዳቸው ወርቅ ሜዳሊያ ማግኘቷ እንደማይቀር በዘርፉ ያሉ ባለሙያዎች ገምተዋል። ከሁለት መቶ በላይ ሀገሮች የተወጣጡ ምርጥ አትሌቶች የሚሳተፉበትን አስራ አምስተኛው የዓለም አትሌት ሻምፒዮና የመላው ዓለም ሕዝብ በልዩ ትኩረትና በጉጉት የሚጠብቀው ነው። ወደ አንተ ብ ያለው ሰለሞን። በእኔ በኩል ያለው ጨርሻለሁ። አመሰግናለሁ። ገዛሀን ጽዮን መስቀል ነበር ከአዲስ አበባ። በእግር ኳስ ስፖርት ዜና የአውሮፓ ታላላቅ ሊጎች የሁለት ሺህ አስራ አምስት አስራ ስድስት ውድድር ሊጀመር አንድና ሁለት ሳምንት እየቀረውም ያለፈውን ዓመት ማሟጠጫ የዋንጫ ጨዋታዎች ባሳለፍነው ሳምንት መጨረሻ አጠናቀዋል። በፈረንሳይ ሊግ ፓሪስ ሴንት ጀርሜን ኦሊምፒክ ሊዮንን ሁለት ለዜሮ አሸንፎ የአሸናፊዎች አሸናፊ ዋንጫ አንስቷል። በጀርመን ቡንደስሊጋ ደግሞ የዓመቱ ሻምፒዮን ባየርን ሚዩኒክ በመለየ ዓመት አራት ለሶስት በወልፍስበርግ ተሸንፏል። ዋንጫውን ወልፍስበርግ ወስዷል። ወደ ተወዳጁ የእንግሊዝ ፕሪምየር ሊግ ስናልፍ የቼልሲና አርሰናልን ግጥሚያ እናገኛለን። ተጫዋቾች፣ አሰልጣኞች እንዲሁም የአርሰናል ቤተሰቦች በትላንቱ የአርሰናል አንድ ለባዶ ድል ተነቃቅተዋል። አርሰናልና ቼልሲ ከዚህ ቀደም 13 ጊዜ ተገናኝተው ቼልሲ ሰባት የሲረታ ስድስት ጊዜ አቻ የመለያየት ታሪክ አላቸው። ትላንትና ግን 85 ሺህ ተመልካች በታደመበት በዌምብሌይ ስታዲየም ያውም ለዋንጫ ተገናኝተው ሻምበርሌን ባስቆጠራት ብቸኛ ጎል በአርሰናል አንድ ለዜሮ አሸናፊነት ተደምድሟል። በውድድሩ ዋዜማ የቼልሲው አሰልጣኝ ሆዜ ሞሪኖ አርሰናል ቼልሲን አሸንፈው ስለማያውቅ የተለመደውን ድል ተጎናጽፈን ዋንጫውን ቤተ መዘክራችን እናኖራለን ሲሉ ተኩራርተው ነበር። አልተሳካላቸውም። ይልቅስ የአርሰናሉ ዋና አሰልጣኝ አርሰን ቤንገር ተሳክቶላቸው ከብዙ ዓመታት በኋላ የኮሚኒቲ ሺልድን ዋንጫ አንስተዋል። አዲስ ፈራሚው ግብ ጠባቂም ፒተር ፎክስ የቼልሲን የግብ ሙከራዎች በሙሉ አክሽፏል። ከቼልሲ ወደ አርሰናል ለመዛወር የመረጠውም አዲስ የድል ምዕራፍ ለማስመዝገብ እንደሆነ ቀደም ሲል ተናግሮ እንደነበር ተዘግቧል። በመጨረሻም ቢሲክሌት ኤርትራውያኑ ኮከብ ቢሲክሌት ጋላቢዎች ዳንኤል ተክለ ሃይማኖትና መርሃዊ ቅዱስ በቱር ደ ፍራንስ 2015 አኩሪ ድል አስመዝግበው ቅዳሜ ዕለት ወደ አስመራ ሲመለሱ የጀግና አቀባበል ተደርጎላቸዋል። በብዙ ሺዎች የተቆጠሩ የከተማዋ ነዋሪዎችና ከአካባቢው የተሰበሰቡ ዜጎች ከዓለም አቀፉ የአስመራ አውሮፕላን ማረፊያ እስከ ፓርቲ መስከረም አደባባይ ባለው ጎዳና በወታደራዊ ሙዚቃ ጓድ ታጅበው ደማቅ አቀባበል አድርገውላቸዋል። የመንግሥቱ ቴሌቪዥን በዘገበው መሠረትም ሁለቱም ቢስክሌተኞች ፕሬዝደንቱ ኢሳያስ አፈወርቂ በቤተ መንግሥት ተቀብለው እንኳን ደሳላችሁ ብለዋል። በዚሁ የአቀባበል ሥነ ሥርዓት ወቅት ዳንኤል ተክለ ሃይማኖት የተራራው ንጉሥ ተብሎ የተሸለመውን የፖል ካዶት ሹራብ ለፕሬዚደንት ኢሳያስ አበርክቷል ተብሏል። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ኩለነኝ፣ ሰላም ደህና ቆዩ። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ፕሮግራም ማስተዋወቅ ወይም ማስተላለፍ ከጀመርን ሌላ መደበኛ ፕሮግራም ጤና ነው። ከዛ ቀደም ሲል ያስተዋወቅናችሁ ዋና ርዕሰ ጉዳይ አለን። ወደዛ እንመለሳለን። አሁን ጤና። ሰሎሞን አባት ያለፈው ሳምንት ሁለት ግዙፍ በጎ ዜናዎች በጤናው ምርምር ውስጥ የተሰሙበት ሳምንት ነበር። አንድም በኤድስ ላይ አንድም በኢቦላ ላይ የሰው ልጅ የበላይነቱን ሊያጸና የተስፋ ብስራቶች ተሰምተዋል። ጤና ይስጥልኝ የተከበራችሁ አድማጮች ከቪኦኤ ጤና ከእንግሊዝኛ መጠሪያው ምሕፃር ሀርድ ተብሎ የሚታወቀው የላቀ ውጤት ያለው ጸረ ኤች አይ ቪ ሕክምና ከኤድስ ጋር በተያዘው ትንቅንቅ ውስጥ አቅጣጫ ቀያሪ መፍትሄ ነበር የሆነው። ገዳዩን ቫይረስ በሰውነት ውስጥ እየተዋጋ በደም ውስጥ ሊታይ እስከማይችልበት ደረጃ ለማውረድ ችሏል። በመሆኑም ኤች አይቪ በደማቸው ውስጥ የሚገኝ ሰዎች ህክምናቸውን በአግባቡ እስከተከታተሉ እና መድኃኒቱንም በአግባቡ እስከወሰዱ ድረስ የሚኖሩትን ያህል ዕድሜ ያለህመም ወይም በጤና መኖር ይችላሉ። ይሁን እንጂ ኤች አይቪ የሰውነታቸውን የተፈጥሮ መከላከያ ስርዓት ወይም ቅስም ሊያገኘው እስከማይችል ድረስ ከወረደ በኋላ በአንዳንድ የሰውነታችን ውስጥ ጥጋ ጥጎች ተደብቆ ይቆይና መድኃኒት እየወሰደ ጭቁኖት የነበረ ሰው መድኃኒቱን መውሰዱን ሲያቆም ቫይረሱ እንደገና በከፋ ሁኔታ ያንሰራራና ሰውነትን መልሶ ሙሉ በሙሉ ይወራል ይቆጣጠራል። አሁን አሁን በመጨረሻ እየተካሄዱ ያሉት ጥናቶችና ምርምሮች እያተኮሩ ያሉት እነዚህን ድምፃቸውን የሚያጠፉ ያሏቸውን የኤች አይ ቪ መደበቂያ ገንዳዎችን እያለቃለቁ ቫይረሱ እንዲታይ በማድረግ ለሰውነት የበሽታዎችና የጎጂ ሐዋሲያን መከላከያ የተፈጥሮ ስርዓት ማጋለጥ በመቻል ላይ እንደሆነ ተመራማሪዎቹ እየተናገሩ ነው። ፒኢፒ 005 ወይም ፔፕ 005 የሚባል መድኃኒት ለወትሮ ሕክምና ላይ የሚውለው በቆዳ ላይ የሚፈጠርን ከካንሰር መከሰት በፊት የሚታይ ችግርን ለማከም ነው። ይህ ሁድ መድኃኒት ከኤችአይቪ ጨርሶ ሊፈውስ እንደሚችል ፍንጮች እየታዩ ነው የፔፕ 005 ውሁድ ተልእኮ ኤች አይ ቪውን መግለጥ ወይም እንዲታይ ማድረግ ነው። የካሊፎርኒያ ዴቪስ ዩኒቨርሲቲዋ ሳንቲያ ዴንዴካር ይህንን በፔፕ 005 ላይ እየተካሄደ ያለውን ጥናት ይመራሉ ን ቫይረሱን ከነዚያ ደብቀውት ከተኙ ሴሎች ውስጥ አጥበህ ማውጣት አለብ። ከዚያ በኋላ መራዥ ቫይረስ ጠላት ተገኝቷል ይገደል፣ ይገደል ለሚል የድረሱ ጥሪ አፋጣኝ መልስ መስጠት የሚችል የተፈጥሮ ቅስም ሥርዓት መኖሩን ማረጋገጥ ያስፈልጋል። ደንዴካር የሚሉት ስትራቴጂው የተደበቀውን ወይም ድምፁን አጥፍቶ ያደፈጠውን ች አይቪ ቀስቅስና ምታው ነው፣ አጥፋው ተመራማሪዎቹ ጥናታቸውን ፕሎስ ፓቶጀንስ መጽሔት ላይ አውጥተዋል። በጥናቱ መሠረት እስካሁን በተጓዙበት መንገድ እነዚያን አድፋጭ የኤችአይቪ ርዝራዦች መቀስቀስና እንዲታዩ ማድረግ ችለዋል። ተመራማሪዎቹ ፒኢፒ 005 ወይም 005 የሚሰጠው በንቃት የሚንቀሳቀሱትንና ወረራ ላይ ያሉትን ቫይረሶች ለመጨቆንና ተጭኖ ለመያዝ ሲባል ኤችአይቪ በደም ውስጥ የሚገኘው ወይም በኤድስ ሁኔታ ላይ ለሚገኘው ሰው እጅግ ውጤታማ ፀረ ኤችአይቪ ሕክምና እየተሰጠው ወይም ሀርት ሕክምና ላይ እያለ በተመሳሳይ ጊዜ መሆኑን የጥናቱ መሪ ደንዴካር ገልጸዋል። ቆዳን ለካንሰር ከመጋለጥ ለመከላከል ወይም በቅድመ ካንሰር ሁኔታ ላይ የሚገኝ ቆዳ ካንሰር እንዳያዳብር ለማድረግ የሚሰጠው ይህ ውሁድ መድኃኒት ኤች አይቪ በሰውነት ውስጥ ቢገኝም ገና ያልተጋለጡት ጤናማ ሴሎች ወደፊትም ሳይጋለጡ እንዲቀጥሉ ይጠብቃቸዋል። ዳንዴካር ከፀረ ኤች አይቪ ኤድስ ሕክምና ጋር የተያያዘ አንድ ብርቱ ስጋት አላቸው። ምናልባት የያዙትን አዲስ ቀስቅስና ምታው ስትራቴጂውን አበርትተው እንዲገፉበት የሚያስገድዳቸው ዛሬ ያንን ብርቱና እጅግ ውጤታማ ጸረ ኤች አይቪ ኤድስ ሕክምና ወይም ሃርት እየወሰዱ ያሉ ሰዎች ብዙዎቹ ዕድሜያቸው እየገፋ ነው። እናም በእነዚያ በስተኋለኞቹ ዘመናቸው የጸረ ኤች አይ ቪ ኤድስ መድኃኒቶቹን መርዛማ የጎን ውጤት እንዴት ተቋቁሞ መቀጠል ይችላሉ? ስለዚህ ሕክምናው መጨረሻ ሊኖረው ይገባል። የጸረ ኤች አይቪ ኤድስ ሕክምና አስደሳች መጨረሻ ደግሞ የሚሆነው የኤች አይቪ ከሰውነት ተጠራርጎ መጥፋት ነው። በዚያ ላይ የውሁድ መድኃኒቶች ሕክምና በዕድሜ ዘመን ሁሉ የሚወሰድ ግዴታ ነው። ይህ ግዴታ ደግሞ የማይቋረጥ ዕዳነቱ መድኃኒቱን ለሚወስዱ ግለሰቦች ብቻ ሳይሆን እነዚያን መድኃኒቶችና ሕክምናውን ለሚወስዱ ዜጎቻቸው ሳያቋርጡ የማቅረብ ግዴታ ላለባቸው ሀገሮችና መንግሥታት ጭምር ነው። ይህ ደግሞ ለብዙ ሀገሮች ብርቱ ፈተና የሆነ መቀጠሉ የማይቀር ጉዳይ ነው። የእነዚህ ሰዎች የህክምናና ክትትል ያለማቋረጥ መቀጠል አለበት። ስለዚህ ለሰው ህይወት የህክምና ጉዳይ በጣም አስፈላጊ ቢሆንም እነዚህ የጎን የሚባሉት ጉዳቶች ደግሞ ሊታሰብባቸው ይገባል። ለዚህ መፍትሄው እንደ ፒኢፒ 005 ወይም ፔፕ 5 የመሳሰሉ ውሁድ ህክምናዎች መድረኩን የመረክባቸው ተስፋ ነው። በዴንዴካር እምነት ኤች አይቪን ከሰውነት ውስጥ እስከ ወዲያኛው የማጥፋት የተጨበጠ ተስፋ እናም ፈውስ ከኤች አይቪ ኤድስ ፒፒ00 ለቅድመ ካንሰር የቆዳ ህክምና ሥራ ላይ እንዲውል የሕግ ዕውቅና ተሰጥቶት ከፈቃጁ ተቋም ፈቃድ አግኝቷል። እናም ለኤች አይቪ ፈውስ በሰው ላይ የሚደረገው ሙከራ በቅርቡ ይጀመራል ተብሎ እየተጠበቀ ነው። እስከዚያው ግን ልብ ይበሉ። ኤች አይቪ እስከ ዛሬ የምናውቀው ኤች አይቪ ነው። ኤድስም ገጽታውን፣ አጥፊነቱን አልቀየረም። ይጠንቀቁ። ጊኒ ውስጥ በሰዎች ላይ የተካሄደው የኢቦላ መከላከያ ክትባት እጅግ አስደሳችና ተስፋ ሰጪ የመጀመሪያ ውጤት አሳይቷል ሲሉ የዓለም የጤና ድርጅት ደብልዩ ኤች ኦ ዋና ዳይሬክተር ማርጋሬት ቻን አብስረዋል። ክትባቱ መስራቱ ከተረጋገጠ ውጤቱ አቅጣጫ ቀያሪ ነው የሚሆነው አሁን ያለውን የኢቦላ ወረርሽኝና ወደፊትም ሊከሰቱ የሚችሉትን አያያዝ ለመለወጥ ያስችለናል። ይህ በካናዳው መድኃኒት አምራች ኩባንያ ሜርክ ፋርማሴውቲካል ካምፓኒ የተሠራው ክትባት ቪኤስቪ ኢቢኦቪ የሚባል ሲሆን በሰው ላይ የሚደረገውን ሙከራ በገንዘብና በሥራ አመራር እየደገፈ ያለው የዓለም የጤና ድርጅት ደብሊው ኤች ኦ ነው። ክትባቱን ከወሰዱት በአጠቃላይ 2014 ሰዎች ማንም የኢቦላ በሽታ ለማሳየቱን የዓለሙ የጤና ድርጅት ምክትል ዋና ዳይሬክተር ማሪ ፖል ኬኒ አመልክተዋል። የክትባቶች ፍቱንነትና ደህንነት መረጃ ተከታታዩ ቦርድ ነፃና ዓለም አቀፍ ጠበብትን ያቀፈ ሲሆን በተጨበጠው ውጤት መሠረት በሰው ላይ የሚከናወነው የክትባቱ ሙከራ እንዲቀጥል ፈቅዷል። ክትባቱ አስተማማኝ በመሆኑ ዕድሜው ከስድስት ዓመት በላይ የሆነው ሁሉ በሙከራው እንዲታቀፍ ደብሊው ኤች ኦ መክሯል። የራስዎን የቤተሰቦን፣ የአካባቢውን ጤና ንጽህናና ጽዳት ይጠብቁ። ከሁሉም በፊት የጤናው ባለቤት እርስዎ ነወት። ከመታከም አለመታመም እንደሚሻል አይዘንጉ። ጤና ይስጥልኝ። ከቪኦኤ የጤና ቀደም ብለን ወደ አስተዋወቅ ነው፣ የዕለቱ ልዩ ዘገባ ነው። አድማጮች፣ አሁን የምንሄደው የዋሽንግተን ዲሲው የፕሬዚዳንት ኦባማ የአፍሪካ ወጣቶች አመታዊ ጉባኤ የዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ አፍሪቃን ክፉኛ እያደቀቀ ያለውን የተማረ የሰው ኃይል ፍልሰት ለመከላከል አገራቸው በምን መንገድ እንደምትረዳ ለቀረበላቸው ጥያቄ ሲመልሱ፣ ጥያቄው አፍሪካ ምን ታደርጋለች? መልሱ ወጣቶች በአገራቸው ጉዳይ ተሳታፊነት ሲሰማቸውና በወደፊት ሕይወታቸውም ተስፋ ሲያድርባቸው፣ ሴቶች እንክብካቤ ሲያገኙና ብሎም የማኅበረሰብ አቅም ሲጎለብት መሆኑን የገለጡት ኦባማ ይህንን የተናገሩት ታዲያ ከሁለት ዓመታት በፊት ያስተዋወቁትና የአፍሪካውያን ወጣት መሪዎች ውጥን ማጎልበቻ መረብ በመባል የሚታወቀው ዓመታዊ ፕሮግራም ዛሬ ዋሽንግተን ዲሲ ውስጥ በተካሄደበት የመክፈጫ ጉባኤ ላይ በሰጡት አስተያየት ነው። ሰለሞን አባተ ተከታትሉታል። ጥያቄዎች እናነሳለን፣ እንወያያለን። ሰለሞን እንደምንዋልክ፣ እንደምንዋላችሁ፣ እንዴት ነበር ውሎ ልንል ነው? ውሎዬ በጣም የሚገርም ነበር። በጣም ቆንጆ ውሎ ነበረ። አሉላም እናንተ ከኋላችሁ ቶሎ ትንሽ ለየት ያለ ነበር ይላል። በቀጥታ ኋላችሁ፣ በአጭሩ በቀጥታ ውሎ ምን እንደሚመስል ልንመለከት ነው አሁን ውሎዬ አሁንም እየተካሄደ ያለ ቅድም እንደገለጽከው አሉላ ወጣት አፍሪካውያን መሪዎች ውጥን ማጎልበቻ መረብ ነው ያልከው፣ ይሄ ጅምር ይሄ መርሃ ግብር ፕሬዚዳንት ባራክ ኦባማ ያስጀመሩት እንደሆነ ይታወሳል። ዛሬ ለስድስት ሳምንታት እዚህ ዩናይትድ ስቴትስ ውስጥ የቆዩ የሁለተኛው ፕሮግራም ተሳታፊዎች ስብሰባ አድርገው ነበረ። ይሄ ስ ያስገባን ወደ ጉባኤው ያስገባን ወደ አዳራሽ። በጣም ጥሩ ነው፣ በጣም ጥሩ ነው። በጣም ደማቅ፣ በጣም ሞቅ ያለ ሁኔታ ነበረ ያለው። በዚህ የጉባኤ አዳራሽ ውስጥ አምስት መቶ ወጣት አፍሪካውያን መሪዎች ተገኝተው ነበረ። በክብ በዙሪያ ክብ የተሰራ መድረክ ነው መድረኩ እና ተከፋፍለው ነው የተቀመጡት። የሁሉም ተሳታፊ ሀገሮች፣ የአፍሪካ ሀገሮች ሁሉ ባንዲራዎች ዙሪያውን ነበሩ እና ልክ መጀመሪያ ላይ ስብሰባው የዛሬው ሲጀመር ህዝብ ተወካዮች ምክር ቤት የዚህ የዩናይትድ ስቴትስ የተወካዮች ምክር ቤት ነው የሚባለው ኮንግረሱ እና የእሱ አባል የሆኑት ሃንክ ጆንሰን እና የደቡብ አፍሪካ አንዱ ነው። ከዛ ከተሳታፊዎቹ ወጣት ነው። የሃያ አምስት ዓመት የፖለቲካ ሰው ነው። ተመራጭ ነው። በነገራችን ላይ ላንጋኒኒ ጉምቢ የሚባል የማንዴላ ዋሽንግተን ፌሎ በመድረክ ላይ ወጥተው ከሰው ለሚቀርቡላቸው ጥያቄዎች መልስ ይሰጡ ነበረ አህጉራቸው በአሁኑ ጊዜ ምን እንደምትመስል ከዚህ ከያሌ ስብሰባ ምን እንዳገኙ በስፋት ማብራሪያ ሲሰጥ ነበረ ወጣቱ ከዛ በተረፈ ደግሞ ሴናተር ኤድ መርኪም እንደዚሁ በዚሁ መድረክ ላይ ተገኝተው እሳቸው ደግሞ ባለፈው ባራክ ኦባማ ወደ ኬንያ እና ኢትዮጵያ በተጓዙ ጊዜ አብረዋቸው ሄደው ነበረ። የነበራቸውን ስሜት ከአካባቢው እድገት ከአፍሪካ መለወጥ ጋር ያደረባቸውን ትልቅ ስሜት ሲናገሩ ነበር። እንደውም እነዚህ ሀገሮች ውስጥ ኦባማ ሲሄዱ ሱፐርስታር፣ መሄድ የሚንቀሳቀስ ነበር የሚመስለው በጣም ብዙ ተወዳጅነት ያለው ዝናና ተወዳጅነት ያለው የኪነ ጥበብ ሰው ነበር የሚንቀሳቀስ የሚመስለው ነበር ያሉት። እና በዚህ አጋጣሚ እሳቸው ሲናገሩ ኢትዮጵያ ውስጥ ቀደም ሲል ያልተገለጸ ማለት ነው ኢትዮጵያ የሀያ ሁለት ሺህ የሁለት ሺህ ሁለት መቶ ሜጋዋት ኤሌክትሪክ ማመንጨት የኤሌክትሪክ ኃይል ማመንጨት የሚችል ስምምነት ከሁለት የአሜሪካ ኩባንያዎች ጋር መፈራረሟን ተናግረዋል። ይሄ ማለት ከጂኦተርማል ወይም ከእምቅ የመሬት ኃይል እና ከንፋስ ኃይል የሚገኙ ምንጮች እንደሆኑ ተናግረዋል እና የወደፊቱን የአፍሪካን ተስፋ አሳይተዋል በዚህ መድረክ ላይ። በመቀጠልም ሌላ አንዲት ላለፉት አስራ ሶስት ዓመታት የአካል ጉዳተኛ ሆና የቆየች አሁን በዚህ በያሊ ምክንያት በአመራር ችሎታዋ በብቃቷ ከፍተኛ ውጤት እያሳየች ያለች ግሬስ የምትባል ወጣት ፕሬዚደንት ኦባማን አስተዋወቀቻቸው። የሙዚቀኛም ነች። እንደዚሁም ደግሞ ሌሎች የሙያ ማበልጸጊያ ስራዎችን፣ እንቅስቃሴዎችን የምታደርግ ወጣት ነች። ፕሬዚደንት ባራክ ኦባማም ከፍ አድርገው ነው የእሷን ስም ያነሱትና እሷ ፕሬዚደንቱን አስተዋወቀቻቸው። እና ፕሬዚደንቱ ሲወጡ በጣም እጅግ በጣም የሞቀና የደመቀ ጩኸትና እንኳን ደህና መጡ አቀባበል ነበር የተደረገላቸው ለፕሬዚደንቱ። እንግዲህ አሉላና አዲሱ ፕሬዚደንቱ በዚህ ሁኔታ ወደ አዳራሹ ሲገቡ ሙሉ ሰማያዊ ልብስ፣ ሰረዝሰረዝ ያለበት ክራባት እና ወደ ነጭነት የሚያደላ ውሃ ሰማያዊ ሸሚዝ ከጥቁር ጫማ ጋር እና በግራጫ ራስ እና በቡናማ ፊት ነበር። ግራጫ ራስ ግሮም ጥሩ አድርገህ ስለሃል። ኦባማንም አዳራሹንም ጥሩ ስል ሰጥተህናል። እንግዲህ ፕሬዚዳንቱ ገብተዋል። አሁን አዳራሹ የፕሬዚዳንቱን የፕሬዚዳንት ኦባማን የመክፈቻ ንግግር በሚዳስሱ ጭብጦች ላይ አንዳንድ ነጥቦችን ብታጋራን። የያሊን አመሰራረት የዛሬ ሁለተኛ አመቱ ነው እና አላማውን ጭምር የተነሳ ጭብጦቹን የሚመለከቱ ጉዳዮች ደግሞ ብታካፍለን። እንግዲህ ፕሬዚደንቱ ወደ አዳራሹ ሲገቡ የልደታቸው ቀንም ነውና በከፍተኛ ደማቅ የሆነ ሃፒ በርትደይ እንኳን አደረዘም በሚል መዝሙርም ጭምር ነው ወጣቶቹ የተቀበሏቸውና እሳቸውን በትክክለኛ ጊዜ ነው የመጣችሁ አሏቸው ወጣቶቹን ንግግራቸውን ሲጀምሩ በትክክለኛ ጊዜ የመጣችሁት የእኔ የልደት ቀን ስለሆነ ሳይሆን፣ አሁን ባለንበት ሁኔታ በጣም የምኮራበት ጊዜ ነው አሉ። አፍሪካን ለመጎብኘት አራት ጊዜ ለመጎብኘት የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ናቸው። ስራ ላይ ያሉ ኬንያን ለመጎብኘት የመጀመሪያው ፕሬዚደንት መሆናቸውን ተናግረዋል። ኢትዮጵያን ለመጎብኘት የመጀመሪያው ፕሬዚደንት በመሆናቸው እንደሚኮሩ ተናግረዋል። በአፍሪካ ሕብረት ፊት ቆሞ በመናገር የመጀመሪያው ፕሬዚደንት በመሆናቸው ኩራት እንደሚሰማቸው ተናግረዋል። ፕሬዚደንቱ እና አሁን ካላት የአፍሪካ የወደፊት መነሳት ሁኔታ ጋር በትክክለኛ ጊዜ ነው የመጣችሁት አሉ እና ለምን አሁን ወደ ጥያቄ ልምጣና እንደጀመሩ ተናገሩ። የመላ አህጉሪቱን ወጣቶች ተሰጥኦ አስተዋሉ። እናም እንደ ፕሬዚዳንት ከመንግስታቱ ጋር እየሰራንም እንደ እናንተ እንዳላችሁት ያሉ ወጣቶችን አቅም በመላ አፍሪካ ለማጠናከር ፈለግኩኝ። ለዚህ ነው ይህንን ያሌን ማለትም የወጣት አፍሪካውያን ወጣት መሪዎችን ውጥን ማጎልበት የጀመርኩት። ወይም ደግሞ ይሄንን ጅማሮውን ያሊን ያስጀመሩት ማለት ነው። በዚህ ሁኔታ ነው እንግዲህ ንግግራቸውን የጀመሩት ፕሬዚደንቱ። እና የያሊ ሀሳብም መጪው የመሪዎች ትውልድ የሚጠቀምባቸውን ግብአቶች እንዲያገኝ፣ እርስ በራሱ መገናኘት እንዲችል፣ በሲቪል ማህበረሰቡ፣ በንግዱ፣ በመንግስት አመራር ሁሉ በንቃት መሳተፍ እንዲችል ለማገዝ መሆኑን ነው ፕሬዚደንቱ የተናገሩት። እና ምላሹ በጣም ግዙፍ እንደሆነ ነው ፕሬዚደንት ኦባማ የተናገሩት። ካለፈው የያሊ ጉባኤ ይህ ማለት ነው በወጣቶቹ አፍሪካውያን መኩራታቸውን ተናግረዋል። እዛ በተገኙት ፕሬዚደንቱ እና ባለፉት ጥቂት ዓመታት ሁለት ዓመት መሆኑ ነው እንግዲህ እንኳን ብዙ እርምጃ መደረጉን ተናግረዋል። ይህ የመጨረሻው ነጥብህ ለሚቀጥለው ጥያቄ መንደርደሪያ ይሆን። አምስት መቶ የአፍሪካ ወጣቶች የነገዎቹ መሪዎች በአንድ መድረክ መገኘት ብቻ ሳይሆን በሚቀጥሉት ስድስት ሳምንታት ከሚያደርጓቸው ከሚሳተፉባቸው እንቅስቃሴዎች ባሻገር የሚመሰርቱት መረብ አለ። መረብ ይባላል በስርዓቱም ኔትወርክ ወይም መረብ ማለት ነው። የት ይደርሳል የሚለውን ከእሳቸው የስልጣን ዘመን በኋላም እሱን መጠየቁ አይቀርም። ግን እስኪ ሁለቱን እናነጻጽር፣ የቀደመውና ያሁኑ በንጽጽር ምን አይነት ነገሮች ታይተውበታል? አሁን አንስተውታል ፕሬዚደንቱ። ይሄንን ያለፈው የመጀመሪያው ነበር፣ አምስት መቶ ወጣቶች የተሳተፉበት መርሃ ግብር ነበረ። ይሄኛው ዝግጅት ሲጀመር ለሁለተኛው ማለት ነው ሰላሳ ሺህ ወጣቶች ወጣት መሪዎች በመላ አፍሪካ ለውድድር መመዝገባቸውን ተናግረዋል ፕሬዚደንቱ። እንግዲህ ከሰላሳ ሺህ ወጣቶች ውስጥ አምስት መቶ መሪዎች ናቸው የበቀሉት እና ማለት ነው ተመርጠው ወደዚህ ወደ ጉባኤው የመጡት ማለት ነው እና በዚህ ባለፈው እና በዘንድሮው የያሌ አካል በሆነው በዚህ በዋሽንግተን መርሃ ግብር ያሉ ተሳታፊዎች ቅድም እንደገለጽከው አምስት መቶ ቢሆንም በመጪው ዓመት እጥፍ እናደርገዋለን ብለዋል ፕሬዚደንቱ። የሚቀጥለው ዓመት ተሳታፊዎች አንድ ሺህ ይሆናሉ ማለት ነው። እንግዲህ የወደፊቱ እጣ ፈንታ ምን ሊሆን እንደሚችል ብለህ ላነሳው ጥያቄ ይሄ ከፕሬዚደንት ኦባማ ጋር መጥቶ የሚሄድ ነገር እንዳይሆን ለማድረግ በመንግስት ደረጃ በተቋምነት ደረጃ እንዲቀጥል የማድረግ ሀሳብ እንዳላቸው ፕሬዚደንቱ ተናግረዋል። ከተሳታፊዎቹ መካከል ስጋታቸውን በዚሁ መልክ ለፕሬዚደንቱ የገለጹ ነበሩ። ለዛ መልስ ሲሰጡ ነው መንግስታዊ ወይም ተቋማዊ አሰራር እንዲሆን እሳቸው ከሄዱ በኋላም የሚቀጥሉት ፕሬዚደንቶች እየተቀባበሉ እንደ ልማድ ይዘው እንዲጓዙ ለማድረግ ሀሳብ እንዳላቸው ነው ፕሬዚደንቱ የተናገሩት። እንግዲህ ወጣቶቹ በየሀገሮቻቸው ውስጥ ለውጥ እንዲያመጡ ብዙ እንደሚጠበቅባቸው ፕሬዚደንቱ አሳስበዋል። የአመራር ብቃት በሌሎች መስኮች ብቻ ሳይሆን በግለሰብ ደረጃም መሆኑን ተናግረዋል ፕሬዚደንት ኦባማ እናንተ በየአገሮቻችሁ ለውጥ ማምጣት የምትችሉ ብቻ አይደላችሁም። ነገር ግን የዓለም አቀፍ አመራር አዲስ ትውልድ ነው የምትሆኑት። ድንበር አቆራርጣችሁ የምትሠሩ ትሆናላችሁ። ዓለምን የተሻለ ደህንነት ያላት፣ የበለጠ ብልጽግና ያላት፣ ይበልጥ ሰላማዊ፣ ይበልጥ ፍትሃዊ የምትሆን ታደርጓታላችሁ። በእናንተ ላይ ያለኝ ተስፋ ይህ ነው። መልካም ሰለሞን፣ እንግዲህ እንደው የመጨረሻ ጥያቄ ብናደርግ እንደ ወጣቶቹ በቆየታቸው የሚመለከቷቸውን በተናጥል እያገኘን የምናነሳቸው ጥያቄዎች ይኖራሉ። የአፍሪካ ወጣቶች እነኚህ ነገዎቹ መሪዎች፣ በግል የሚሰማውን አንድ ወጣት ማሰብ ራሱ በጣም ያስደምማል። ግን እንደው በመድረኩ ከፕሬዚዳንት ኦባማ ጋር በቀጥታ ተገናኝተው አንድ ወጣት ጥያቄ ማቅረብ የሚችልበትን መንፈስ ማሰቡም ትልቅነቱ ይታየኛል። ምን ነበር እንደው የተወረወሩ ጥያቄዎች፣ በእሳቸው መልክ በሰዎቹ በኩል የተመለሱ አሁን ሰፊ ጊዜን የሰጡት በነገራችን ላይ ፕሬዚደንቱ ለዚህ መድረክ ለጥያቄ ከተናገሩበት ጊዜ ይልቅ ለጥያቄና መልስ የሰጡት ጊዜ ይበልጥ ነበር። ወደ ስድሳ አራት ደቂቃ ነው የተናገሩት። በአጠቃላይ በዛ በመድረኩ ላይ የነበሩት የተናገሩት ከሀያ ደቂቃ የማይበልጥ ጊዜ ነው። የበዛው የጥያቄና መልስ ጊዜ ነበር እና በዛ መድረክ ላይ ከተፈጥሮ አካባቢ ጥበቃ እስከ መጥፎ ልማዶች ያሉ የትምህርት ጉዳይ እና የሽብር ጉዳይ እነዚህ ሁሉ ተነስተዋል። ለምሳሌ መጥፎ ልማዶችን መዋጋት እንደሚያስፈልግ ፕሬዚደንቱ ተናግረዋል። የሴት ልጅ ማዋለጃ አካላትን በስለትና በሚጎዳ ሁኔታ መንካት፣ መጉዳት እንደ ግርዛት አይነት ነገሮች ማለት ነው፣ አጥብቀው እንደሚጠሉና መወገዝ ያለበት እንደሆነ ተናግረዋል። ጠለፋ ነውር መሆኑን፣ ሴት ልጅ ላይ እጅን ማንሳት፣ መጉዳት፣ ማንገላታት ራስን ወደኋላ ማስቀረት መሆኑን፣ አንድ ኅብረተሰብ ራሱን ወደኋላ ማስቀረት ሲፈልግ ብቻ መሆኑን እነዚህ ተደርገው ለሴቶቹ ቅድሚያ ለሴቶቹ ትኩረት የተሰጠ የእነሱን የአመራር ብቃት በማጎልበት ደረጃ የሰራ ማህበረሰብ ሁልጊዜ ወደፊት ተራምዶ እንደሚታይ በማሳያ ተናግረዋል። ፕሬዚደንቱ የአካል ጉዳተኞችን ጉዳይ እንደዚህ አጉልተው ተናግረዋል፣ መንከባከብ እንደሚያስፈልግ እነሱም ራሳቸው በጣም የጎላ ተሳትፎ በህብረተሰብ ውስጥ አስተዋጽኦ እንዳላቸው ተናግረዋል። የፍቅረኛ ምርጫ ጉዳይ የግለሰቦች ጉዳይ ነው። ማንንም ያፍቅሩ ማንንም፣ ሊከበርላቸው ይገባል ብለዋል ፕሬዚደንቱ። እኛ በሌሎች ሁኔታዎች በእኛ ላይ እንዲደረጉብን የማንፈልጋቸው ነገሮች በሌሎች ላይ ማድረግ የለብንም ብለው ተናግረዋል። ከዚህ ከማግለል ከማሳደድና ከማሸማቀቅ ከመሳሰሉ ነገሮች ጋር አገናኝተው ሲናገሩ ከዚያም በኋላ አንድ የአፍሪካ ችግር ነው ያለ አንድ ናይጄሪያዊ ወጣት ለመሆኑ እርሶ ሀገሮ ትምህርት ትልቁ ነገር እንደሆነ ስልጠና ትልቁ ነገር እንደሆነ ተናግሮ ለአንድ ሀገር እድገት ይሄ የአእምሮ ፍልሰትን የተማረ ሰው ፍልሰትን ለማስቀረት ምንድን ነው የእርሶ ቁርጠኝነት? ምንድን ነው አገር የምታደርገው ብሎ ጠይቆ ነበረ። ፕሬዚደንት ኦባማ ታዲያ የወጣቱን ጥያቄ ተቀብለው፣ እኔ ግን ልገልብጠው አሉና እንዲህ አሉ። በጣም ጥሩ ጥያቄ ነው። ነገር ግን ጥያቄውን እኔ ልገልብጠውና መሆን ያለበት የአእምሮ ፍልሰትን ለማቆም አሜሪካ ምን ታደርጋለች ሳይሆን የአንተ ሀገር ምን ታደርጋለች ነው። እንግዲህ ፕሬዚደንቱ በዚህ መልሳቸው ውስጥ እጅግ ስፋት ያላቸውን አካባቢዎች ዳሰዋል። ሀገር ለወጣቶች ተስፋ ልትሰጥ እንደምትችል ነገን ልታሳይ እንደሚገባት ያሉት፣ ወጣቶች በፖለቲካውም ሆነ በማንኛውም የሀገር እንቅስቃሴ ውስጥ ድምጻቸው ሊሰማ ተሳትፏቸው ሊጠናከር እንደሚገባ፣ ወጣቶችን እንደ አይሲልና እንደ አልሸባብ አይነት ሽብር ፈጣሪ ቡድኖች ከመድረሳቸው በፊት እኛ ልንደርስባቸው እኛ ልንደርሳቸው ይገባል ሲሉ ተናግረዋል። ሰፊ ነው የዛሬው መድረክ፣ ብዙ ነጥቦች አሉ። ኢትዮጵያውያን ተሳታፊዎችንም አግኝቼ አነጋግሬ ያለሁኝ እንግዲህ በሌላ ዝግጅት ይጀመለሳሉ። ሰዓታችን ሰለሞን፣ ሰፊ ግሩም ዝግጅት ነው። ብዙ ነጥቦች እንዳስሀል እንዳልከው ሰዓታችን ቢገባደን እንጂ ዝግጅቱ ይቀጥላል። ወጣቶችንም እናገኛለን። ሁሉም ስብሰባ ላይ ናቸው። በነገራችን ላይ ሰለሞን፣ እግዜር ይስጥልን እናመሰግናለን። ናምሽ አዲሱ የእንተና ሚኒም ሰዓት የተገባደደ መሆኑ ሙዚቃው ያሳብቃል። አድማጮች የአሜሪካ ድምጽ ራዲዮ በ3 ሰዓት የጀመረውን ፕሮግራም እስካሁን ድረስ ሲያስተላልፍ ቆይቷል። ከኛ ጋር ስለቆያችሁ እናመሰግናለን። ታዲያ ተረኛው እዚሁ አጠገባችን የሚገኘው የትግርኛው ክፍል አሁን ይጀምራል። እኛ ያስተናገርኳቸው ያስተናገርናችሁ ግን እኔ አዲሱ አበበና አሉላ ከበደ በዚሁ እንሰናብታለን። መልካም እሸት ምሸት እንገናኝ። South of America.